በሀገሪቱ የተለያዩ ክፍሎች የተከሰቱትን የግጭት ሁኔታ አስመልክቶ የፖለቲካ ተቋም የሆነው መኢያድ አባላቱን አሰባስቦ በጽህፈት ቤቱ ቅጥር ግቢ አዋየ መንግስትና የሚመለከታቸው አካላት በሰላም ወደ ውይይት ክብ ጠረጴዛ በግልጽ በጉዳዩ ዙሪያ የመነጋገሪያ ጊዜው አሁን እንደሆነ ጥሪ ያስተላለፉት የድርጅቱ ፕሬዚዳንት አቶ አበባው መሐሪ ናቸው። ደም እንዲፋሰስ አንፈልግም። አገራችን ሰላም እንድትሆን እንፈልጋለን። በሰላም እንድንኖር እንፈልጋለን። በወንድማማቾች መካከል ቅራኔ እንዲመጣ አንፈልግም። ስለዚህ ይህንን ኢህአድግ በእውነት ሊያስብበትና ወደ እውነታው ሊመጣ ይገባል። ከዚህ በዘለለ ይህንን በጠበበ ምኅዳር እንደ መፍትሄ በማያያዝ ያስቀመጡት ምን ማድረግ አለበት ኢህአድግ፣ ምን ማድረግ አለብን እኛስ ብለን ወደ መፍትሄ ሀሳብ መምጣት መቻል አለበት። መፍትሄው አንደኛ አንቀጽ 39 ወንድማማቾችን የለያየ አባትና ልጅን የለያየ ያቃረነ አንቀጽ መፈተሽ መቻል አለበት። ከዛሬ ሰላሳ አምስት ዓመት በፊት የሰፈሩ ዜጎች አገራችሁ አይደለም በሚል ይሄን ለዚህ ድረስ ሰው ሰደን አጣራን። ለአቶ ኃይለ ማርያምም ለኦሮሚያ ክልል ፕሬዝዳንትም ለሁሉም ዝላክ መልስ የለም። ይሄ መፈተሽ መቻል አለበት። ብሔራዊ እርቅ መምጣት መቻል አለበት። ዛሬ ህዝብ ለህዝብ ተቃርኗል። በዱላ ባንደባደብ ልባችን ተለያይቷል፣ ተከፋፍሏል። ከኢህአዴግ ጋራ ቅራኔ ውስጥ ያሉ የፖለቲካ ፓርቲዎች አሉ። ከአረብ ሀገር ተመላሽ የሆነችው የዲያስፖራ አባል የልጅናት ለተለያዩ እንግልቶች ተጋልጫለሁ በማለት ለእድምተኞቹ የገለጸችው ልጆች ሜዳ ላይ ጥዬ ነው የመጣሁት። ባለቤቴን አባረውታል። ቤቴን ግን ጥዬ ስለማልወጣ እኔ በባሌ ብቻ ነው ኢህአዴግ መብት የሰጠኝ። እውነቴን ነው እምላችሁ ተከራክሬ እንደካፈል አድርጎልኛል። እኔ መብት ብያ አልለውም። ይህን በባልና ሚስት መብት ብያ አልለውም። አንድነታችን የሚጠበቅ እኔ አምስት ሳንቲም መንግስት ወይንም ሰው ወረርቶኛ ልጆችን ጥዬ ብስኩት እየጠበስኩ እንዳልተዳደሮኛለሁ 2002 ነው ከቤሩት የገባት በዲያስፖራ መልክ ነው የገባት። ግን እዛው ብኑር ይቀለኛል። ለላለው ከተሰብሳቢዎቹ አባላት ከሰነዘሩት በርካታ አመለካከቶች በመቀንጨብ ከመግለጫ ያለፈ ተልመና ያለፈ እርምጃ መወሰድ አለበት። ስለዚህ ህዝቡ ቀድሞናል። እኛ ጭራ መሆን የለብንም። ዶክተር በዛብህ ደምሴ የመያድ ምክትል ፕሬዚዳንት፣ የሰላማዊው መንገድ መፍትሄ ነው በማለት ያሰሙት በሰላማዊ ትግል ለመታገል ትግሉ ውስጥ ገብተናል። ኢትዮጵያኖች ምንጊዜም ኢትዮጵያኖች ሆነው ይቀራሉ። እኛ አሁን እዚህ ኢህአዴግን ለመወንጀል አይደለም። ቢገባው መንፈሳዊ ክሪቲሲዝም ነው መንፈሳዊ ነው። እኛ ሰላማዊ ጥይትም የለንም መርፌም የለንም። ቢሰማ ጆሮው የእኛ ምክር በተቀበለ ነበር። የዚህ ስብሰባ አስፈላጊነትና በየጊዜያቱ ተመሳሳይ ሂደቶች የተከሰቱ በመሆናቸው አሁንም ባለበት እርገጥ የሚመስል አካሄድ አይሆንም ወይ ለሚለው አቶ አበባው የሚሉት እንግዲህ ያደረግነው ምንድ ነው ዛሬ መንግስት ህዝብ እንዳይወጣ ማስጠንቀቂያ ሰጠ ህዝብ መጥራት አልቻለም ስለዚህ አባላቶች የፈለገውን መስዋዕትነት ከፍለው እንዲመጡ ተደረገ ይሄ ስብሰባ ዋና አላማው የኦሮሞ ልጆች አይደሉም የኢትዮጵያ ልጆች ናቸው የአማራ ልጆች አይደሉም የኢትዮጵያ ልጆች ናቸው የሞቱት ሁሉ መታሰቢያ እንዲሆን የሻማ መብራት ለማብራት የተደረገ ዝግጅት ነው እኛ እንግዲህ ከዚህ ቀደም ለኢህአዴግ በደብዳቤም በመግለጫም በብዙም ስንነግር ቆይተናል እንዲህ ያሉ ነገሮች ሳይደርሱ ደረጃ ሳይደርስ ነገሮቹ መቀጨት አለባቸው። ሰላም መምጣት አለበት። ይሄ ግጭት ለሀገራችን አይበጅም ብለን ስንል ቆይተናል። አሁን ይሄ ግጭት ተነስቷል። እኛ ህዝቡን በሰላማዊ መንገድ ለመምራትና የኢህአዴግ መንግስት ደግሞ ወደ ሰላም እስከሚመጣ ድረስ ወደ እውነት ጠረጴዛ እስከሚመጣ ድረስ ድንበሩ ሁኔታ በዚህ ላይ እንዲያቁም ለኢትዮጵያ መንግስት ብቻ አይደለም ለሱዳን መንግስትም ከዚህ ላይ እጃቸውን እንዲያነሱ ለማሳሰብ እንቀጥላለን። ይህን ትግል እንቀጥላለን። በዛሬ ብቻ የሚያቆም አይደለም። በመጨረሻም መያድ ከእንግዲህ የሚጠበቅበት በማለት መያድ የሚጠበቅበትን የሰላማዊ ትግል ዋጋ ሁሉ ይከፍላል። ድንበሩንም በተመለከተ ህዝባዊ ውይይት እናደርጋለን። ጌታቸው ተድላ የጊዮርጊስ ለዶይቼ ቬለ ራዲዮ፣ ከአዲስ አበባ